ከአዲስ አበባ ባሕር ዳርና ጎንደር ተቋርጦ የነበረው በረራ ጀምሯል። የኢትዮጵያ አየር መንገድ ስራውን ሲጀምር አራት በረራዎችን ማድረጉን ገልጿል። የባህር ዳር አውሮፕላን ጣቢያ ስያሜም ተቀይሯል። አስቴር ምስጋናው ተጨማሪ አላት። ከአዲስ አበባ ባህር ዳር የአየር በረራ ከህዳር 6 2013 ዓ ም ጀምሮ ተቋርጦ እንደነበር ይታወቃል። ምክንያቱ ደግሞ ወቅታዊው የሰላም መደፍረስ ነው። አየር መንገዱ ከዛሬ ጀምሮ የአየር በረራ አገልግሎት መጀመሩን የኢትዮጵያ አየር መንገድ ኤርፖርቶች ድርጅት የባህር ዳር ቅርንጫፍ ኃላፊ አዋጁ ባዘዘው አስታውቀዋል። የመጀመሪያው ፍላይት አረፋው ሊነሳ ነው። በቀን አራት በረራ አለን። አሁን ሮኬት የተተኮሰቀን የተተቋረጠው ግን ዛሬ ጀምረናል። ያው ዛሬ ተጀምረዋል። ያው ሲመጣውን ሙሉ ሰው ነው። ከዚህ ደግሞ ወደ ሀምሳ ሰው አካባቢ አለን። አሁን ለጊዜው አራት አድርገን ጀምረናል። ከአንድ ወር በላይ ተቋርጦ በነበረው በረራ በብዙ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ችግር ገጥሞ እንደነበር ተጓዦች ተናግረዋል። የላዳ ታክሲ አሽከርካሪዎች ደግሞ በዕለት ጉርሳቸው ላይ ጫና ፈጥሮ እንደነበረ አቶ እውነቱ ዘገየ ይናገራሉ። በትንሹ በትንሹ ወደ ስምንት ሺ ብር አስር ሺ ብር ራተናል። ይሄ ማለት እንግዲህ በቤት ክራይ የሚተዳደሩ አሉ ያን ከቤት ክራይ የሚተዳደር ዛሬ የቤት ክራይ ምን ያህል እንደሆነ ይታወቃል። ያንን እንኳን ለመክፈል የማይቻልበት ሰዓት ላይ ነበረ። ገቢያችን ላይ የመጣው ተጽዕኖ ከባድ ነው። ያንን ግን ተቋቁመን አሁን እግዚአብሔር ይመስገን ወደ ነበረው ስራችን ተመልሰናል። የሀገሪቱን ችግር ተወግዷል። ወደፊት ደግሞ እግዚአብሔር ክልላችን በይበልጥ ደግሞ የቱሪስት ከተማ እንደመሆኗ መጠን ወደፊት የሚጠብቀን ደግሞ የጥምቀት በዓል አለ፣ ገናም ገና አለ። ይሄ ተደምሮ አሁን ያጣነውን እናገኛለን ብለን እንደ እግዚአብሔር ፈቃድ እንጠብቃለን። በረራ መጀመሩ፣ በሀገሪቱ ላይ ሰላም መምጣቱ ሰላም መምጣቱን ትልቁ የሚያሳይ ነው ከዚህ ጋር በተያያዘ የባህር ዳር ከተማ አስተዳደር ከንቲባ ኮሚቴ የባህር ዳር ከተማ ኤርፖርት ስያሜ እንዲቀየር ወሰነ የባህር ዳር ግንቦት ሀያ ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ በህብረተሰቡ ፍላጎት ውይይት ሲደረግበት ቆይቶ የባህር ዳር ከተማ አስተዳደር ከንቲባ ኮሚቴ ባደረገው ስብሰባ የባህር ዳር ደጃዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ ተወስኗል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር